በመቶ ሺዎች የሚገመቱ የዋጃት ሙጋ አካባቢ ነዋሪዎች የዕለት ደራሽ ምግብ እርዳታ እንደሚያስፈልጋቸው በአካባቢው የተቋቋመ ጊዜያዊ አስተዳደር አስታወቀ። ጊዜያዊ አስተዳደሩ ካለው የተረጂ ቁጥር አንጻር መድረስ የተቻለው ከ45 ሺህ የማይበልጡትን መሆኑም ተመልክቷል። መስፍን አድራጌ ከስፍራው ያጠናቅረው ዘገባ ዝርዝሩን ይዟል። ራያ አላማጣ መሬት ዘንድሮ ምርታማነት ርቆታል ሲሉ የአካባቢው ነዋሪዎች ይናገራሉ። አርሶ አደሩ የሰበሰበው ማሳ፣ የወቃው እህል፣ የከተተው ምርት አለመኖሩ ደግሞ የዕለት ደራሽ ምግብ እርዳታ እንዲጠብቅ አስገድዶታል። በጥሙጋ ጋር እርዳታ ጣቢያ የምግብ እርዳታ ለመቀበል ከመሰሎቻቸው ጋር ተሰባስበው ያገኟቸውና በባቦኮርማ ቀበሌ የሚኖሩት ወይዘሮ የንጉሳ አስማረ ያንበጣው መከሰት፣ የጦርነቱን መቀስቀስ የመንግስትን እጅ እንድንመለከት አድርጎናል ይላሉ። አንበጣ Sesama pasangan yang membuat kau አንድም ከሽከሽ አለመገኘቱን አገር ያውቃል፣ ህዝብ ያውቃል። አንበጣው ተከትሎ ደግሞ ጦርነቱ፣ እኛ ደግሞ ሸሽተን የሰውነታችንን ልጆቻችንን እናስጠላለን ብለን የተዘጋን ሀብትን የተዘጋ ቤታችንን ይዘን ሸሽተነ ከቤት ያለን ንብረት ብንመለስ አላገኘነውም። ተፈናቅለናል። ቀርቶ ለሰው እና ሀብት ራሱ የሚበላው አጥቷል። መንግስት በህወሀት ላይ ወሰድኩት ባለው ህግን የማስከበር ወታደራዊ እርምጃ ስጋት ውስጥ የወደቁት ወይዘሮ የንጉስ የትዳር አጋራቸውን አስከትለው ስድስት ልጆቻቸውን ይዘው ጠጋታ ቦታ ወደሚባለው አካባቢ ሲ ሲሰደዱ የያዙት ንብረት የቋጠሩት ስንቅ አልነበረም ጠጋታ ቦታ ተፈናቅለን ሄርነ ገንዘብ እንዳንነዳ የሰውም ዛሬ አንቃጽ ነው እንኳን ገንዘብ አስከትለን ለሰውም ለመጠጋት የሰው ፊት እሳት ነው ዝም ብለን ጨርቃችንን አንጠልጥለና ልጆቻችንን ጎተን ሄርነ ገንዘብ የሚሉት እንስሳ ማለት ነው እንሰሳት እንሰሳትን ቤት በሞላ ንብረትን እቃም ልበለው እህል መጀመሪያ የተወቃ ያቸው የለተራትም አልያዝ ነው ጨረሰ እና አሁን ደግሞ አንበጣ ቀድም ደግሞ ጦርነቱ ሲመጣ በጣም ችግር አደርሶብናል ደርሰው ሲመለሱ እንዴት ነው ያገኙት ሰው ው ሲያጣ እየበጠሱ እ ሲብላቸው አሻማሪዎ ሲሄዱ ብንመጣ አላገኘናቻቸውም። ሁሉም ባሉን አገኘናቸው እና አሁን ደግሞ የአችኑ አንድ ጣሳም አገኘን ሁለት ጣሳም አገኘን። አችኑ እየቆረጠመ ነው መሬቱ በሙሉ እህል የምትባል የለንም። የአስራ አንድ ቤተሰብ አስተዳዳሪ ነኝ የሚሉት አርሶ አደር አብርሃም ወልዳምባይም ጦርነቱ ሊቀሰቀስ ሰሞን አካባቢውን ሲያስተዳድር የነበረው ህዋት ወጣቱን ልዩ ኃይል ሆኖ እንዲያገለግል ስለወሰደው ከአንበጣ የተረፈውን ሰብል መሰብሰብ የሚችል ጉልበት አልነበረም ይላሉ የቀሩት የእድሜ ባለጸጋ ጋዛውንቶች አቅመ ደካሞች በቤት ስራ የተጠመዱ እናቶችና ህጻናት መሆናቸውን በማስታወስ አንበጣ መጣብና አንበጣው ከቦነ ያለ ደግሞ እንደገና ወጣቱን መልምለው ወደ ልዩ ኃይል ብለ ወደ ጦርነት ሲያስገቡት ተከበበ፣ ቦታችን ተከበበ። ተኩስ አንዳንድ ለው ተኩስ ጀመር። ግን ጥሎ ሸሽ፣ ህዝቡ ጥሎ ያን ያለው ያረባ የነበሩ አዝመራ ስንጎ ተወሮ ነው የቀረው፣ ወርቆ ነው የቀረ። ተራራ ተራራ ሀደ ወጣቱም ይዘውት ወጣቱ ይዘውት ሸሹ። ያው እየተመለሰ እየተመለሰ የተንጠባጠበ ያመለጠው መጣ እንጂ እንኞቹ ጦር ባይደርስ አማራው ጦር ባይደርስ ጭራሽ የሰው ዝህርም አይገኝም ነበረ። አዲስ የተቋቋመው የዋጃ ጥሙጋ ወረዳ ጊዜ አስተዳደር ማህበራዊ ዘርፍ ኃላፊ ሞልጌት አስማማው የችግሩን ውስብስብነትና በህዝቡ ላይ ያሳደረውን ስነ ልቦና ጫና ይጠቅሳሉ። ከአንበጣ ስንጀምር አንበጣ የአካባቢ በጣም አጥቅቷል። ስፔሻ እህሉ መጀመሪያ አካባቢ ወደ ፍሬ ሊያፈራ አካባቢ ዝናብ አቋርጦት ነበረ። ያን ያቋረጠው ትንሽ ይዞ የያዘው ለራሱ አንበጣ መቶ በልቶታል። ይህ ሳይበቃ ደግሞ በዚህ በጦርነቱ ምክንያት የተለያዩ ህብረተሰቦች ቦታዎቻችን ወደ ተለያየ ቦታ ተፈናቅሏል። ሲፈናቀለም ያ የከመረው ጤፍና ማሽላ በእንስሳዎች ተበልቷል። እንዲሁም ደግሞ በጦርነቱ ተቃጥሏል። የተቃጥላል ማለት ነው። ይህ ሁሉ ተዳምሮ አሁን ህብረተሰባችን ውድቀት ላይ ነው ያለው። በወረዳው አስራ አምስት ቀበሌዎች መኖራቸውን ያመለክቱት ኃላፊው ከየቀበሌዎቹ የድሃ ድሃ ተብለው ለተመረጡት ከፌዴራል መንግስት የተገኘውን የስንዴ እርዳታ በማከፋፈል ላይ መሆናቸውን ተናግረዋል። በሰዓቱም ብዙም መረጃ አልነበረ። ምክንያቱም ጦርነት ስለነበረ፣ አሁን ግን ፌዴራል አደጋ መከላከል ለአንድ ቀበሌ ሶስት ሶስት ሺ እንረዳለን ብሎ በሰጠን ኮታ መሰረት ጀምረነን አሁን እንደምታዩት ይሄ ነው። ግን ህብረተሰባችን በአንድ ቀበሌ እስከ አስራ አምስት ሺ ህዝብ ከዛ በላይ ነው ነዋሪ ያለው። ይሁን እንጂ አሁን ለጊዜው አስቸኳይ ብሎ መንግስታችን ሶስት ሺ ኮታ ሰጥቶናል። ያን ሶስት ሺ ኮታ የድሃ ድሃን ነው እየሰጠን ያለ ነው ማለት ነው። ይሁን እንጂ ሰባትና ከዚያ በላይ ቤተሰብ ላላቸው ተረጂዎች የሚሰፈረው ከሰላሳ ኪሎ የማይበልጥ ስንዴ ለእለት ቢረባ ቀናት እንደማያዘልቅ የጊዜ አስተዳደሩ ተወካይም ተረጂዎቹም ይገልጻሉ። እርዳታችንነት ከፍ ይበልልን፣ መንግስት ወደኛ ፊቱን ያዙርልን። ዛሬ እንኳ ለለ የምንሰጠው ለከብት የምንበትነው ቁማጭ አገዳም የለ ነው። ሰው ደግሞ ያለ ከብት ያለ እንስሳት ሰው መቆም አይችልም። ለቋሚ ለአመት ቀርቶ ለአንድ ቀን እርዳታ ለአንድ ቀን እራት አትሆንም። ያሁኑ እርዳታ እና እርዳታችንነት ሰፋ እንድልልነ መንግስት ካገኘነ፣ እናት አባት ነው መንግስት እና በጣም ችግር ነው የደረሰብንም። በጣቢያ ደረጃ ወይም በቀበሌ ደረጃ ስናየው እስከ 15 ሺህ ህዝብ ነው ያለን መዝገብ የሚገባው ማለት ነው። ግን ካለው የኮታ ማነስ አንጻር ግን 3 ሺህ ነው ቢያንስ 1ሁለ ሁለትሺ ውስጥ አልተረዳም ማለት ነው፣ አልተዳረሰም። ስለዚህ ምናልባት ይህ መንግስት ለወደፊት ያግዘናነው የሚል እምነት አለን። መረዳት አለበት። አንድ ምክር የሻላን ተብሎ የሚያዝ ነገር የለውም። ተመናችን አብሮ ነው፣ እርሻው አካባቢ አብሮ ነው። የተለየ በጎን እርሻ የለን። በጎን ተበልቶ በጎን የተረተን ነገር የለም። እህል እየጀመረ ያለ ጤፍ አጭዳ ሳይጀመር ማንበጣ የገባብን ነው። ወደ እህልነት ገና ይችን አጭደን ይችን ወቅተን ይችን አሽተን ደራሾት እያልነ አንበጣ ለምናርጎ የበላብን ነው። ዛሬ የመጣን ነገርን አላስብ ነው። ተፈናቅላችሁ ከሚሄዳችሁ በፊት እቤታችሁ ያስቀመጣችሁትን እህልስ ምን ወሰደው? እኛ ምን አውቀን የወሰደብን ነው። እኛ ምን አውቀ ነው። ዝሮ ዝሮ ቤታችን ባዶ ነው የተገኘው። ገንዘቦቻችን ገመድና በረት ሰዎችና እንጨት እንጂ ሌላን አላገኘ ነው። በሰብአዊ ድጋፍ ለመሳተፍ የሚፈልጉ አካላት ካሉ አካባቢው ፍጹም ሰላማዊ መሆኑን አቶ ሙልጌታ ጠቁመዋል። በጥሙጋ እርዳታ ጣቢያ የዕለት እርዳታ ለመቀበል ከተሰባሰቡት አብዛኞቹ እናቶች ሲሆኑ፣ ጉልበታቸው የደከመ አዛውንቶችና ለስራ ያልደረሱ ህጻናትም ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ ነኝ ካላማጣ